ሰላም፣ ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል አይኮብላብ የአርትፊሻል ኢንቴሊጀንስ ካምፓኒ ሆኖ ስራ የጀመረው 2013 ላይ ነው። በወቅቱ አይታወቅም አርትፊሻል ኢንቴሊጀንስ ማለት ይቻል ነበር። ከምንሰራቸው የሶፍትዌር ዲቨሎፕመንት ፕሮዳክቶችን፣ ሰርቪሶችን እና ስራዎችን ባሻገር የሰማነው በሰው ሰራሽ ልህቀትና ሮቦቲክስ እውቀቶች ላይ የሚሰራው አይኮብላብ አይኮግላብ ተቋም አጋር መስራች አቶ ጌትነት አሰፋን ነው ተቋሙ ህጻናትና ታዳጊዎችን ከዘርፉ ጋር በለጋ ዕድሜያቸው የሚያስተዋውቅ ተንቀሳቃሽ ቤተ ሙከራ መርሃ ግብር ከሰሞኑ ይፋ አድርገዋል። ከዚህ ጋር የተገናኙ ሀሳቦችን ቆየት ብለን እንሰማለን። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩመራለው፣ ንጉሥ ታምሬ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ዘገባ እንሻገር። ጋቢናው ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀዳሚው ዝግጅታችን ስንሻገር ሰው ሰራሽ ልህቀትና ሮቦቲክስ እውቀቶችን ለማህበረሰቡ በማዳረስ ረገድ የቀደመ ስም ያለው አይኮግላብ ከሰሞኑ ደግሞ ሕፃናትና ታዳጊዎችን ከዘርፉ ጋር የሚያስተዋውቅ ተንቀሳቃሽ ማስተማሪያ ይፋ አድርጓል። አስፈላጊ የማስተማሪያ ቁሳቁሶች የተሟሉለት የመኪና ውስጥ አናሳ ትምህርት ቤት ዲጄ ትራክ የሚል መጠሪያ አለው። ስለ አገልግሎቱ የበለጠ ለማወቅ ከአይኮግ አጋር መሥራችና ዋና አማካሪዎች መካከል አንዱ የሆነውን አቶ ጌትነት አሰፋን እንግዲህ በስልክ መስመራችን አግኝተነዋል። አስቀድሞ የመርሃ ግብሩን ዓላማ ያስረዳናል። ከኮላብ የአርቲፊሻል ኢንቴሊጀንስ ካምፓኒ ሆኖ ስራ የጀመረው 2013 ላይ ነው። በወቅቱ አይታወቅም አርቲፊሻል ኢንቴሊጀንስ ማለት ይቻል ነበር። ከምንሰራቸው የሶፍትዌር ዲቨሎፕመንት ፕሮዳክቶችን፣ ሰርቪሶችን እና ስራዎች ባሻገር የትምህርት ተቋማቶች ላይ ነበረ ከፍተኛ ስራዎች ስንሰራ የነበረው ኦልሞስት ወደ አምስት ዓመት ስድስት ዓመት እንደዚ አይነት ስራዎች በየዩኒቨርሲቲዎች ላይ ጥሩ ስራዎች ሰርተናል ብዬ አስባለሁ። በካሪኩለም ደረጃ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ እንዲሰጥ በዛ ወቅት በነበሩ ሳይንስ ቴክኖሎጂ ሚኒስትሮች፣ ኤዱኬሽን ሚኒስትሮች ጋር አብረ በመሆን በመስራት በሁሉ ዩኒቨርሲቲዎች በትንሹ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ ኮርስ እንዲሰጥ በትምህርት ሚኒስቴር ደረጃ ስራዎች ሰርተናል። እነዚህን ስራዎች እንሰራ ነበር። አብዘርብ ካደረግነው ውስጥ አንደኛው ያው የተማሪዎች ላብራቶሪ እጥረት እና ማንስ ለሆኑ ቴክኖሎጂዎች አክሰስ በጣም ጥረት አለ። በወጣቱ በኩል የመጀመሪያ እይታ ማየት በጣም ችግር አለ፣ ከአዲስ አበባ ውጭ ያሉ ከተማዎች ላይ ማለት ነው እና በየከተማው ላብራቶሪዎች መገንባት፣ በየዩኒቨርስቲው ደግሞ በዛ ደረጃ የተዘጋጁ ሰዎችን ማፍራት ኢኮኖሚካሊ ትንሽ ያዝ ያደርጋል። ያሰብነው ምንድን ነው አትሊስት ዲጂትራክ በሚባል ፕሮጀክት ላይ በኮንቴነር ወር ባስ ውስጥ ወጣቶች ኤርሊ ስቴጅ የሆኑ ልጆችን እንዲያዩ ከዛ በኋላ ራሳቸው ደግሞ ፎከስ አድርገው ኤክስፕሎር እንዲያደርጉ ለማድረግ ነው። ዲጂ ትራክ የሚባለው እንግዲህ በመኪና ውስጥ የተዘጋጀ ተንቀሳቃሽ ቤተሙከራ እንደሆነ ነው የተገነዘብ ነው። በውስጡ ምን ምን ነገሮችን ይዘዋል? መሰረታዊ ትምህርት ዝግጅቶችንስ ምን ያህል ያካተተ ነው? የተለያዩ አይኦቲ ዲቫይሶች አሉት፣ ላቦራቶሪ ውስጥ ሮቦቶች አሉት ኤሌክትሮኒክስ ዲቫይሶች አሉት። ቤዚክ አርቲፊሻል ኢንቴሊጀንስ የሚማሩበት ሶፍትዌር ኪቶች አሉት። የተሟላ ላቦራቶሪ ነው። በነሱ እድሜ እና በነሱ ካታጎሪ እንዲህም ይቻላል። አሀ እኔ ፕሮግራም ማድረግ እችላለሁ ወይ እኔም ኢንተርኔትን ኮምፒውተር ላፕቶፕን ተጠቅሜ ፕሮጀክት መስራት እችላለሁ ኢንካም ጀነሬት ማድረግ እችላለሁ ቢዝነስ መስራት እችላለሁ የሚል አሀ ሙቭመንትን ለመፍጠር የሚያስችል ኢንሳይት ነው እየፈጠረን የምንሄደው ኢማጅን አንድ ሩላር ሳይድ ያለ ምንም አይነት ኢንተርኔት ላፕቶፕ አይቶ የማያውቅ ሰው እነዚህን ኮምፒውተሮች ኤሌክትሮኒክሶችን ለመቶ ሰዓት ነክቶ ምን አይነት ነገራቶችን ኢማጅን ሊያደርግ ይችላል ከዛ ሰዓት ጀምሮ ያው አይተኛም ያ ልጅ በተቻለ መጠ ወደዚህ ኢኮኖሚ ወደዚህ ነገር ለመቀላቀል የሚፈልጉ ሰዎች ሊፈጠሩ ይችላሉ። አንዳንዶቹ ደግሞ ምንም ላይመስላቸው ይችላል። ሁሉንም ሰው በአንድ ካታጎሪ ውስጥ መከፋፈል ይከብዳልና ኮምፒተር አይቶ ማያቅ፣ ላፕቶፕ አይቶ ማያቅ፣ ኢንተርኔት ነክቶ ማያቅ፣ ሶፍትዌር ፕሮግራም አድርጎ ማያቅ፣ አይኦቲ ዲቫይሶችን አይቶ ማያቅ፣ እነዚህ ሰዎችን አሀ ሙቭመንት መፍጠር እና እነሱ ደግሞ ራዲካሊ ሙቭ እንዲያደርጉ እንደ አንድ ምሳሌም እንደ ዲጂትራክ ያው ይህን ሊድ የምታደርገው ቤተልሔም ደሴ እንደ ሚዲያዎች ላይ የምኖች ላይ እንደምትጠቅሰው ከሆነ ከስራ መቶ በታች ባለ ጊዜ ነው። ኮምፒተር መጀመሪያ ኮምፒተርን በመነካካት ከዛ ሰዓትና ደቂቃ ጀምሮ ነው እንግዲህ ፕሮግራም ማድረግ እችላለሁ፣ መለወጥ እችላለሁ ወደሚሉ ኢንስታንሶች እንደዛ እንድታስቡ ያደረጋት ማለት ነው። ስለዚህ ህጻናትና ታዳጊዎች በለጋ ዕድሜያቸው ከዘርፉ ጋር እንዲተዋወቁ ወይም እንዲመሰጡ የማድረግ የመጀመሪያ ሂደት ነው ማለት ነው ማለት ይቻላል። ዝርዝር መግለጫቸው ላይ እየተመለከትኩ ነበረ። በዘርፉ ውስጥ ያሉ የእውቀት ክፍተቶችን በመሙላት ረገድ የራሱ አስተዋጽኦ እንደሚያደርግ ጠቃቅሳችኋል። በምን መንገድ ነው ይሄንን ክፍተት ሊሞላ የሚችለው? በምን መንገድ ነው ሚናው የሚገለጸው? እንደኔ እንደኔ ዘርፉ ላይ የሚመጡት ታዳጊዎች ራሳቸውን አዘጋጅተው ወደ ዩኒቨርሲቲ ወደ ተለያዩ ተቋማቶች በሚገቡ ጊዜ ራሳቸውን ፕሪፔር እንዲያደርጉ ያደርጋቸዋል ብዬ አስባለሁ። እና የአርቲፊሻል ኢንቴሊጀንስ ሶፍትዌር ዲቨሎፕመንት፣ የአይቲ ኢንዱስትሪ፣ ሆዚ ኢንዱስትሪ ሊሆን ይችላል እነዚህ የምንላቸው ነገሮች ደግሞ በአገር ደረጃ ካሰብነው እንደ ኢትዮጵያም ከፍተኛ ፍላጎቱ የሃርድዌር ኢንዱስትሪ መገንባት ምናም ሳይሆን የሰዎችን አእምሮ መገንባት ነው የሚያስፈልገው። ሰው እዚያ ኢንዱስትሪ ደግሞ ሬዲ የምናደርገው አመለካከቶች ስባቸው በዚህ ኢኮኖሚ ዓለምን እይታ ማየት አለባቸው። ከዶሜስቲክ እይታ ወጥተው ግሎባል እይታዎች ሲኖራቸው አውቶፍ ከእነዚህ ሚሊዮኖች ውስጥ መቶዎቹ መቶ ሺዎች የሚቆጠሩ ናቸው እዚህ ኢኮኖሚ ላይ መቀላቀል ከቻሉ አይቲንክ ለሀገር በቢሊዮንስ ኦፍ ዶላር ጀነሬት ማድረግ የሚችሉበት ፖሲቢሊቲዎች አሉ እና ኢንዱስትሪዎቹ ደግሞ እንደምናያቸው ነው። በጣም በጥቂት ሰዎች ላፕቶፕ ሁሉ ሰዎች ፕሮግራሞች እየጀመሩ ሀንድረድስ ኦፍ ሚሊዮን ዶላር፣ ቢሊዮን ዶላር ኢኮኖሚ ጀነሬት ማድረግ የሚችሉ ሰዎች የሜይንስትሪም ዜና ነው። በቀላሉ በአሁኑ ሰዓት የሚሰሙ ዜናዎች ናቸው። ኢቨን ከአፍሪካም ተነስተው ግሎባል ማርኬት ለኢምፓክት መፍጠር የቻሉ ሰዎች እየተፈጠሩ ነው። እንደነዚህ አይነት ሰዎችን ለመፍጠር በጣም ይረዳሉ ብዬ አስባለሁ። መሰረት ነው ኤጁኬሽን አንደኛው መሰረት ነው። ሁለተኛው ደግሞ ኢንፍራስትራክቸር ነው። ስለዚህ ኤጁኬሽን ኢንፍራስትራክቸር ነው። ኢንፍራስትራክቸር ደግሞ በአሁኑ ሰዓት ኢኮኖሚ ላይ ፈቅድልን እንችላለን። እያንዳንዱ አካባቢ ላይ የሚያስፈልጉ መሰረታዊ ኮምፒውተርና ኤሌክትሮኒክስ፣ ኤሌክትሮኒክ ሻርዶ ላቦራቶሪ መገንባት አይቻልም ብሎ ሀንድረድ ፐርሰንት ማስቀመጥ አልችልም፣ ምክንያቱም ያው የመንግስት የራሱ የተወሰኑ ፕራሪቲዎች ሊኖሩ ይችላሉ። አላቀ እነዚህ በጣም ታለንትድ የሆኑ በጣም ሀይ ኢንፍራስትራክቸር ደሆኑ ላብራቶሪዎች በየቦታው ቢገነቡ ልጆች መጫወቻና መዋያ ቦታ አሟልተላቸው ዘ ቤስት ፕሌየር አለም ላይ ኮምፒት የሚያደርግ እንደምታፈራ ሁሉ ኮምፒውተርም ሶፍትዌርም ተመሳሳይ ነው። የሚለማመዱበት ኢንቫይሮንመንት በመፍጠር ያ ኤንቫይሮንመንትን ከፈጠርክ በኋላ ዘቤስት ፕሮግራመር ወይ ደግሞ ዘቤስት ኢንተርፕረነር ቴክ ፋውንደር መፍጠር ይቻላል። ኤንቫይሮንመንቱ ከሌለ ግን ያ ሰው የመፈጠር ቻንሱ ፕሮባቢሊቲው እየቀነሰ ነው። ዲጂትራክ ኢንፍራስትራክቸርን ብሬክ አድርጎ ዲሴንትራላይዝድ የሆነ ሲስተም ይፈጥራል ብዬ አስባለሁ። እና በዚህ በዚህ አይ ቲንክ ሀገሪቷንም ይረዳል፣ ኢኮኖሚውንም ይረዳል፣ ወጣቶችንም ይረዳል ብዬ አስቀምጣለሁ። የት የት ከተሞች ይህንን ቤተ ሙከራ ለመውሰድ ሞክራችሁ ለወደፊቱስ ምን አይነት ከተሞችን ለማካተት ወይም ምን ስፍራዎች ላይ ያሉ ህጻናትና ታዳጊዎች ከዘርፉ ጋር እንዲተዋወቁ ለማድረግ አቅዳቸዋል አሁን ኒርባ አዲስ አበባ የሆኑ ኤሪያዎች ላይ ነው ለሙከራ እያደረግን ያለነው ነገር ግን ያው ፕራዮሪቲ የሚሰጠው በፖፑሌሽን ዴንሲቲ ያለባቸው አካባቢዎች ላይ ሎኬሽኖች ላይ እየሄድን መሄድ እንችላለን የትኛው ቦታ ላይ የሚል ገደብ የለን ለን ሁሉም የኢትዮጵያ ሎኬሽኖች ላይ መሄድ እንችላለን ያው ፕሮግራማችንም እንደዛ ነው የሚሆኑት። የሰዎች እና ወጣቶች ብዙ ያሉበት ሪያዎች ላይ ሞር እየተጓዘ ዲጂትራኩ ካቨር ያደርጋል ፕሮግራሞች አሉ። በአመት ውስጥ ሁሉም ቦታዎች ላይ እንደርሳለን ብለን እናስባለን። ቢያንስ ከ18 እስከ ሀያ አንድ ሎኬሽኖች ላይ ሙባይል አድርገን ትምህርቱን ኤጁኬሽን እንሰራለን። ግን የሚያልቅ ፕሮግራም አይደለም። በየአመቱ ይሄ ይቀጥላል። አክሰስ ቱ ካፒታል ኢንቨስተር ፈንድ የሚያደርጉ ተቋማቶች ከተገኙ ደግሞ ማብዛት ይቻላል። ብዙ ካፒታል ደግሞ ካለ ላቦራቶሪዎቹ እያቋቋሙ ስዋይሉን ትሬኒ እያደረጉ ፊዚካል ሎኬሽን ማድረግ ይቻላል። ይሄ ሞባይል ሎኬሽን አማራጭ ስለሌለ ነው ተደራሽነቱ ለማስፋት ነው። እጅግ በጣም አመሰግናለሁ። ጌትነት አሰፋ፣ የአይኮግ ላብ አጋር መስራች እንዲሁም ደግሞ አሁን ዋና አማካሪ ኃላፊነቶችን ትሰራለህ ዲጂ ትራክ ስለተሰኘው አዲሱ ህጻናትና ወጣቶች ላይ ያተኮረ መርሃ ግብር ለአድማጮች ስለነገርክልን ስላጋራህልን በእጅጉ አመሰግናለሁ። እሺ እኔም አመሰግናለሁ በጣም ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ቀጣዩ ዝግጅት ስንሻገር በተለያዩ የውጭ ሀገራት የሚኖሩ ትውልደ ኢትዮጵያን በትውልድ ሀገራቸው ውስጥ የሚፈጠሩ ችግሮችን ለመቅረፍ ማህበራትን መስርተው እየተንቀሳቀሱ ይገኛሉ የተለያዩ ድጋፎችን በማሰባሰብ አቅመ ይደግፋሉ፣ ተማሪዎችን ከትምህርት እንዳይርቁም ያደርጋሉ። መሰል ተግባራትን በማድረግ ከሚታወቁ ማህበራት መካከል አንዱ የድሬዳ ተወላጆችና ወዳጆች ማህበር ነው። አዲስ ቸኮል ያጠናቀረውን ዘገባ በመቀጠል አሰማችኋለሁ። አድማስ ተሻግረው ኑሯቸውንም በተለያዩ የዓለም ጥጎች ያደረጉ የምስራቅ ኢትዮጵያዊቷ ከተማ ድሬድዋ ልጆችና ወዳጆች ከአምስት ዓመታት በፊት አንድ ማኅበር አቋቁመዋል። መጠሪያው የድሬድዋ ልጆችና ወዳጆች ዓለም አቀፍ ማኅበር ይሰኛል። የማኅበሩ የቦርድ አስፈጻሚ ኮሚቴ አባልና የሕዝብ ግንኙነት ኃላፊ አቶ ሞልጌታ ብርሃኑ ማኅበሩን ለማቋቋም ያበቁ ምክንያቶችን እንዲያስታውሳሉ እንግዲህ ድሬዳዋን አብዛኛው የኢትዮጵያ ሕዝብም እንደሚያውቀው በብዙ መልኩ የተለየች እና ብዙ ጥሩ እሴቶች ያሏት ከተማ ነች። በዛ መልኩ የምትታወቅም ከተማ ነች። ከጥቂት ዓመታት ወዲህ ግን በተለያየ ምክንያት ኢኮኖሚያዊ እና ማኅበራዊ ችግሮች በጣም በሰፊው ያለባት ከተማ ሆናለች። ለመመስረቱ ለዚህ ማህበር መመስረት ምክንያቱም እና ዋናው ነገር እሱ ነው። ድሬዳዋ መልካም ሴቶችን በተለይ አብሮ የአብሮነት ሴቶችን ተከባብሮ ተቻችሎ የሚኖር ሴቶችን ድሬዳዋ ውስጥ ጸንቶ መኖር እንዲችል ከድሉት እንዲተላለፍ ለማድረግ እንዲሁም ደግሞ ይሄ ውሴት ወደ ሌሎች የሀገራችን ክፍሎች ሰብቶ ሌሎች የሀገራችን ክፍሎችም በዛ መልኩ መጠቀም የሚችሉበት እድል እንዲኖር ይሰራል። በውጭ ሀገራት በሚኖሩ የከተማዋ ተወላጆች ወዳጆችና ሰብዊ ሰብአዊ ድጋፍ በሚሹ የከተማዋ ነዋሪዎች መካከል ድልድይ ለመሆን ያለም የሚመስለው ተቋም በአጭር እድሜው ለብዙሀን ህይወት መቃናት የሚበጁ ድጋፎችን ማድረጉን የነገሩን ደግሞ የማህበሩ የድሬዳዋ ምክትል አስተባባሪ ናቸው። ስሜ አንተነህ መኮንን እባላለሁኝ። የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር የድሬዳዋ ምክትል አስተባባሪ ነኝ። እየሰራ ያለ ነው። እስከዛሬ ድረስ የሰራቸው ስራዎች ለተማሪዎች ድጋፍ ማድረግ ነው። እነዚህም የተማሪዎች ድጋፍ የሚደረገው ከመጀመሪያው ከታች ተነስተን እስከሚለብሱት ልብስ ጀምሮ ድጋፍ ይደረጋል። ዩኒፎርም ማለት ነው። ስለዚህ አንድ ተማሪ ወደ ትምህርት ቤቱ ከመሄዱ በፊት ምን ያስፈልጉታል የሚሉትን ከትምህርት መስረ መርጃ መሳሪያዎች፣ ደብተር፣ ስራስ፣ ብዕር፣ ላጲስ፣ መቅረጫ እና ደግሞ ለብሶት የሚሄደውን ዩኒፎርምና ቦርሳዎች እነዚህ ማህበሩ ድጋፍ ያደርጋል። ማህበሩ እነዚህ ነገሮች ድጋፍ ሲያደርግ የተማሪውን የትምህርት እንቅስቃሴ በዛው መሰረት እየተከታተለ ድጋፍ ያደርጋል። አሁ እንግዲህ እዚህ ድሬዳዋ ላይ የምናስተምራቸው በተለያዩ ትምህርት ቤት ውስጥ የሚገኙ መቶ ተማሪዎች አሉን። ከዛ በተረፈ ደግሞ ሁለት የዩኒቨርሲቲ ተማሪዎች አሉን። ስለዚህ ሁለት ሁሉንም የምንከታተልባቸው የራሳችን የሆነ ሜትር አለን ማለት ነው። ሌላው ደግሞ ለአቅመ ደካሞች አቅመ ደካሞች ወደ ሁለት መቶ የሚጠጉ አቅመ ደካሞችን በየዓመቱ ድጋፍ ያደርጋል ይህም በየዓመቱ ድጋፍ የሚያደርገው ለፋሲካ እና ለረመዳን ጾም ወቅት ለጾም መፍቻ እንዲሆናቸው አቅመ ደካሞች ኬት የማያመጡ በመሆኑ ያንን ድጋፍ አድርጎ በዓሉን በደስታ እንዲያሳልፉ የሚያደርግበት ሁኔታ ላይ ነው ያለው። በተለይ ማህበሩ በትምህርት ዘርፍ የትምህርት ፍላጎት ኑሯቸው በቂ የትምህርት ቁሳቁስና ግብአት ማነስ የፈተናቸውን ቤተሰቦች በመደገፍ ረገድ ያደረገውን እንቅስቃሴ በበጎ የሚያነሱ የከተማዋ ነዋሪዎችን አግኝተናል። ወይዘሮ ስመኝሽ ወጋየውና ወይዘሮ ትግስት ስንቄ የማህበሩን አበርክቶት እንዲህ ይገልጹታል። የድሬዷ ልጆች እና ወላጆች ማህበር ዓለም አቀፍ ማህበር እጅግ በጣም ነው ከጎናችን ያለው። ምክንያቱም በየዓመቱ አምስተኛ ዓመቱ ነው መሰለኝ፣ ለእኛ ግን አሁን ሶስተኛ ዓመት ላይ ይደርሰናል። እጅግ በጣም ደፍተር ዩኒፎርም አናስብም። ደፍተር ሙሉ አመቱን ሙሉ ደፍተር አናስብም። በተለይ በዚህ አመት ስራ አቁሜ እግሬን ተሰብሬ ወድቄ ለአንድ አመት ተኝቼ ነበረ። በጣም እጅግ ትልቅ ነገር አደረገልኝ። ምንም ሳላስብ ምንም ውጪ ሳላወጣ የድሬዳዋ እንትን አለም አቀፍ በጣም አስተዋጽኦ አድርጎልኛል። በቅድሚያ ሳላመሰግነው ማላልፈው ነገር የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር ያደረገልኝ ለሁለት አመት ነው። መጀመሪያ አሁን ሶስተኛ አመታችን ይዘናል። ዩኒፎርም፣ ደብተር እና እንደዚህ ቁሳቁሶች፣ እስክሪብቶ፣ ላጲስ፣ መቅረጫዎች ፖርሳም ጨምሮ አንድ ሺ ብር በእጃችን ነበር የሚሰጠን የባለፈው አመት ቡክ አድርጎልናል። አቶ ሞገስ ተስፋዬ በበኩላቸው አቅም ላነሳቸው የእድሜ ባለጸጋዎች የተደረገውን ድጋፍ ርባና ያውሳሉ። ህጻናቶችን ከማስተማር ባሻገር ጧሪ ቀባሪ የሌላቸውን አረጋውያንን በኢድ አልፈጠርና በፋሲካ በዓል ላይ ሁለት መቶ አረጋውያንን ሰሌክት እያደረገ በየቀበሌው እነሱን በገንዘብ በጥሬ ዕቃ እየረዳና በዓልን ሳይሰማቸው እንዲያሳልፉ በማድረግም ይታወቃል። ሌላው ደግሞ በጣም ዓለም በጨለመችበትና ኮቪድ በጣም አንገብጋቢ ሁኔታ ውስጥ የኮቪድ ጉዳይ በገባበት ወቅት ማህበሩ በማስተባበርና ከማህበሩ ውጪ የሆኑ ሰዎችን ሁሉ በመንገር ገንዘብ በማሰባሰብ የኮቪድ ማሽን ገዝቶ ለድሬዳዋ አስተዳደር ጤና ቢሮ የኮቪድ ቴስት ማድረጊያ ማሽን አስረክቧል። ይህ ማህበር እና ወደፊትም ይህ ማህበር በጤናው ላይ ከፍተኛ ስራ ለማስራት ከተለያዩ የውጭ ሀገር ዶነሮች ጋር እየተነጋገረ ስራውን እየሰራ እቅድና ፕላን ይዞ እየተንቀሳቀሰ ያለ ማህበር ነው። በመላለም ከሚገኙ አባላቱና የዓላማ ተጋሪዎቹ ልገሳ ስራውን የሚያከናውነው የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር ዕድሜው ሲጨምር አቅሙ ሲጠነክር አስተዋጽኦንም ለማስፋት አቅዷል ከትምህርትና ሰብአዊ ድጋፍ አበርክቶቱ በተጨማሪ የከተማዋን ዙሪያ ስነምህዳር በሚጠቅሙ ስራዎች ለመሳተፍ ፍላጎት እንዳለው ከማህበሩ የህዝብ ግንኙነት ኃላፊ አቶ ሙሉጌታ ብርሃኑ ሰምተናል። ድሬዷ እንግዲህ ብዙ ጊዜ የምትጠቃበት የጎርፍ አደጋ አለ። እስካሁን እስከ ቅርብ ጊዜ ድረስ እንግዲህ በጣም ከከፋው በአስራ ዘጠኝ ዘጠና ዘጠኝ ከነበረው በኢትዮጵያ አቆጣጠር ከነበረው ችግር ውጭ በየጊዜው ጎርፍ እየመጣ ነዋሪዎችን እየጎዳ ብዙ የሰው ህይወት እያጠፋ ይገኛል። በአካባቢ ጥበቃ ላይ መስራት እንፈልጋለን። እሱ አንዱ ከምንሰራቸው ዓላማዎች ውስጥ ነው። ከዛ ውጭ ድሬዷ ልክ እንደሌሎች የሀገራችን ክፍሎች ብዙ የሚታዩም የማይታዩም ቅርሶች አሏት። በጣም ትልልቅ የሚባሉ ለሀገራችን ትልቅ ፋይዳ ያላቸው ለምሳሌ ድሃርላ ጥንታዊ ከተማን የመሰለ የለጎዳ ዋሻ የመሰለ የተለያዩ ቅርሶች አሉ። እነሱ ቅርሶች በደንብ የሚተዋወቁ ለሀገራችንም፣ ለከተማ ኢኮኖሚያዊም፣ ማህበራዊ ፋይዳ እንዲኖራቸው ለማድረግ እዛ ላይ ባለሙያዎችን ይዘን የመስራት ፍላጎት አለ። ከዚህ በተጨማሪ የከተማዋን ፖለቲካዊ ችግሮች ለመቅረፍ ማህበሩ ሊኖረው የሚችለውን ተሳትፎ አቶ ሙሉጌታ አክለዋል። ድሬዳዋ ላይ ብዙ ብዙ ጊዜ በፖለቲካዊ ችግርም አለባት። በተለይ ህዝቦቿ በእኩልነት በፍቅር የኖሩ በመቻቻል የኖሩ ህዝቦች ያሏት ግን በፖለቲካው ምክንያት ትንሽ ችግሮች አሉ። እንግዲህ እንዳንድ የሲቪክ ማህበር በዛ ዙሪያ ላይም እንቅስቃሴ በማድረግ ሰውን ግንዛቤ እንዲኖረው በማድረግ ከተማዋ ፍትህ የሰፈነባት ነዋሪዎቿ ከዚህ ቀደም እንዳለው ባህልና እሴት ተቻችሎ ተከባብሮ ያለመድሎ ያለአድሎ መኖር የሚችልበትን ነገር ለመፍጠር እንቅስቃሴ ለማድረግ እሱም እቅዳችን ውስጥ ያለ ነው። ኦልሬዲ በስፋት ለመስራት ከዚህ በኋላ በ ከተማው ውክልና እንዲኖረን ተወካዮች እንዲሆኑ እንዲኖሩና ጽህፈት ቤትም እንዲኖረን ሰዎችን አወዳድረን ቀጥረናል። የጽህፈት ቤት የማደራጀት ስራ እየተሰራ ነው ያለው። ማህበሩ እስካሁን ድረስ ከመቶ በላይ አባላት እንዳሉት የተነገረ ሲሆን አባላቱም በዋናነት በአራት አህጉራት ማለትም በሰሜን አሜሪካ፣ አውሮፓ፣ እስያና አውስትራሊያ እንደሚኖሩ የማህበሩ ገጽ ያሳያል። ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ አድማጮቻችን እንዲሁም ተመልካቾቻችን በዝግጅቶቻችን ላይ ማናቸውም አይነት አስተያየቶች፣ ጥቆማዎች ቢኖሯችሁ መደበኛዎቹን የማህበራዊ መገናኛ አውታሮቻችንን እንድትጠቀሙ እንጋብዛለን። አሁን የሙዚቃ አፍታን እንውሰድና ተመልሰን ወደ ሌሎች ዝግጅቶቻችን እንሄዳለን። ጣቢያው የአሜሪካ ድምፅ በመከታተል ላይ ያላችሁ ደግሞ ጋቢና ቪኦኤ ዝግጅታችን ይቀጥላል። አስከትለን ደግሞ የምናልፈው ወደ መዝናኛ ዜናዎች ነው። በሳምንቱ መግቢያ ላይ በዓለም አቀፍ ደረጃም በተለይም ደግሞ በዚህ በዩናይትድ ስቴትስ ትልቅ ክብር የሚሰጠው ጎልደን ግሎብ የተሰኘው የፊልም ባለሙያዎች ሽልማት ስነ ስርዓት ተከናውኗል። በሌላ በኩል ደግሞ ኢትዮጵያዊቷ የፎቶግራፍ ባለሙያ አይዳ ሙሉነህ ጥበብ ለሰናይ ነገር ጥሪ ወይንም ሙግት የተሰኘ ስብስቧን ለእይታ አብቅታለች። ይህንንና ሌሎች ጉዳዮችን የተካተቱበት የመዝናኛ ዜናዎች አፍታን ኤድን ገረመሙ ታቀርብልናለች ሰማንያኛው የጎልደን ግሎብ የፊልም ሽልማት ማክሰኞ እለት ጥር ሁለት ሁለት ሺ አስራ አምስት አመተ ምህረት ተካሂዷል በዘንድሮ የጎልደን ግሎብ ሽልማት ላይ ዝነኛው የሰባ ስድስት አመቱ የፊልም ዳይሬክተር ስቲቨን ስፒልበርግ ለሶስተኛ ጊዜ ተሸላሚ ሆኗል ዳይሬክተር ስቲቨን ስፒልበርግ ጃው፣ ሽንድለርስ ሊስት እና ሴቪንግ ፕራይቬት ራያን በተሰኙ ፊልሞቹ ዝናን የተጎናጸፈ ሲሆን ዘንድሮ ዘፌ በልማን በተሰኘው ፊልሙ ጎልደን ግሎብ ላይ በምርጥ ዳይሬክተርነትና በምርጥ የምስል ድራማ ዘርፎች ሁለት ሽልማቶችን ተቀዳጅቷል። ዘ ባንሺስ ኦፍ ኢንሸሪን በተሰኘውና በሁለት የአየርላንድ ሰዎች መካከል ባለ ጸብ ዙሪያ ላይ የሚያተኩረው ሙዚቃዊ የኮሜዲ ስራ ዳይሬክተር የሆነው የማርቲን ማክዶና ስራም ምርጥ የስክሪን ቲያትር በመሰኘት የተሸለመ ሲሆን፣ ተዋናይ ኮሊን ፋረል ደግሞ የምርጥ የኮሜዲ ተዋናይ ሽልማትን ወስዷል። በእለቱ እጅግ ብዙ ተዋናያኖች በተለያዩ ዘርፎች ሽልማቶችን በመውሰድ ደምቀው አምሽተዋል። ኢትዮጵያዊቷ ዓለም አቀፍ የፎቶግራፍ ጥበብ ባለሙያ አይዳ ሙሉነህ በውሃ ችግር ዙሪያና በሴቶች ላይ ያተኮሩ ስራዎቿን በዱባይ ኤፊ ጋለሪ ለእይታ ማብቃቷን አስታወቀች። አርቲስቷ ዘ አርቶፍ አድቨኬሲ ወይም ደግሞ የጥብቅና ጥበብ ስትል የሰየመችው አውደ ርዕይ እንደ ሮፓን አቆጣጠር ለመጀመሪያ ጊዜ በ2020 ዓ ም ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በወሰዱበት ጊዜ በኖርዌይ ስራዎቿን ያቀረበች ሲሆን ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ አሁን ስራዎቿ በድጋሚ በዱባይ መታየት መጀመራቸውንም በፌስቡክ ገጿ ላይ አስታውቃለች። ይህ ስራ ወተር ኤድ በተሰኘ የግብረሰናይ ድርጅት አማካኝነት የተደገፈ ሲሆን አዳ አፍሪካውያን ሴቶች ያሉባቸውን ተግዳሮቶች በተለይም ደግሞ ውሃ በሞላበት አህጉር ውስጥ ውሃ መጠማትን የመሳሰሉ ሀሳቦችን ያሳያችበት ነው። በዱባይ ኤፊ ጋለሪ መታየት የጀመረው ይኸው የፎቶግራፍ አውደ ርዕይ እስከ የካቲት አጋማሽ ድረስ እንደሚዘልቅም ከፎቶግራፍ ባለሙያ የፌስቡክ ገጽ ላይ አግኝተናል። በመጨረሻም በኢትዮጵያ የመጀመሪያው የግል የእንግሊዝኛ ጋዜጣ መሆኑ የሚነገርለት ካፒታል ጋዜጣ የ25ኛ ዓመት ክብረ በዓሉን ማክበር እንደጀመረ አስታውቃል በኢትዮጵያ የመገናኛ ብዙኃን ታሪክ ውስጥ የግል ጋዜጦች ከመንግስትና ከተለያዩ አካላት በተለያዩ ጊዜያት በሚደርሱ ጫናዎች የወረቀትና የማተሚያ ቤት ተግዳሮቶች እንዲሁም ደግሞ የብቁ ባለሙያዎች እጥረት አንጻር የጋዜጣው የሩብ ምዕተ ዓመት ጉዞ መታሰቡም ተገልጿል። ጋዜጣው የ25 ዓመት ጉዞውን ለመዘከር ኤግዚቢሽንና የፓናል ውይይት ያካሂዳል። ከጥር 3 እስከ ጥር 12 2015 ዓ ም ኤግዚቢሽኑ በአሊያንስ ኢትዮ ፍራንሴስ የሚቆይ ሲሆን በኤግዚቢሽኑ ላይ ባለፉት 25 ዓመታት ውስጥ በካፒታል ጋዜጣ የፎቶግራፍና የቪዲዮ ባለሙያዎች የተነሱ ከመቶ በላይ ስዕሎች እና ተንቀሳቃሽ ምስሎች እንዲሁም በሀገሪቱ የነበሩ አብይ የፖለቲካዊ ጉዳዮችን የሚያሳዩ ተብለው የተመረጡ የጋዜጣው ምስሎች ለእይታ እንደሚቀርቡ ጋዜጣው በድረ ገጹ ላይ አስታውቋል። ካፒታል ጋዜጣ በሳምንት አንዴ እሁድ እሁድ ማለዳ በክራውን አታሚዎች አማካኝነት የሚታተም ሲሆን ፖለቲካዊ፣ ምጣኔ ሀብታዊ የተለያዩ ማህበረሰብ ተኮር ጉዳዮች እንዲሁም ደግሞ የስነ ጥበብ ስራዎችና የኳርቱን ምስሎችንም የሚያጋራ ነው። በኢትዮጵያ የህትመት ታሪክ ውስጥ የመጀመሪያው የአማርኛ ጋዜጣ የሆነው የአእምሮ ጋዜጣ ከታተመ በኋላ በመንግስት ስር ከሚተዳደሩት ጋዜጣዎች ውጭ በተለይም በግሉ ዘርፍ ለሚሰሩ ጋዜጦች ረዥም ዘመንን መሻገር ከባድ መሆኑን በተለያዩ ጊዜያት በፕሬስ ውስጥ ያሉ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተሰናዳ የመዝናኛ ዜና አይደን ገረመው ከዋሽንግተን ዲሲ። በሳተላይት ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምጽ ኤደንን ለቀደሙት የመዝናኛ ዜናዎች እናመሰግናለን። በነገራችን ላይ በአሁኑ ሰዓት በዚህ በዩናይትድ ስቴትስ ባለው የዜና አውታሮች ላይ መነጋገሪያ ከሆኑ የመዝናኛውን ዓለም ከሚመለከቱ ጉዳዮች መካከል አንዱ የቀድሞው የሙዚቃው ንጉስ ተብሎ የሚጠራው ኤልቪስ ፕሪስሊ ልጅ ሌዛ ማሪ ፕሪስሊ በ54ተኛ አመቷ ላይ ዛሬ ከዚህ አለም በሞት መለየቷ ተሰምተዋል። በድንገተኛ የልብ ችግር ምክንያት እንደሆነ ነው የሞቷ ምንጭ የተነገረው። የቀድሞው የአለም የሙዚቃ ንጉሥ ተብሎ የሚጠራው የማይክል ጃክሰን ባለቤት እንደነበረች የሚታወሳል። እሷም ደግሞ እጅግ ብቁ ከሆኑ ሙዚቀኞች፣ ትልልቅ ሽልማትን ካገኙ ሙዚቀኞች መካከል አንዷ ነበረች። ድንገተኛ ሞቷ የአሁኑ የዜና አውታሮች መነጋገሪያ ሆኗል። ጥቂት ደቂቃዎች አሉን። ከዚያ በፊት ግን ዝግጅቶቻችን ላይ አስተያየት ቢኖራችሁ እንዴት ማግኘት እንደምትችሉ የሚጠቁመውን ማስታወቂያ እንስማ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ 202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ቪኦኤ በሳምንት ሰባት ቀናት ከአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ በቀጥታ የሚተላለፉ ወጣቶችን የሚመለከት ልዩ መርሃ ግብር ነው። የተለያዩ ወጣቶችን የሚመለከቱ ውይይቶችና ንግግሮችንም እናስተናግዳለን። ቢነሱ ብንነጋገርባቸው የምትሏቸውን ሀሳቦች እንድታጋሩን በድጋሚ እንጋብዛለን። አንድ ሙዚቃ ሰምት እንመለስ። I'm all freaked out, cause I got nothing to say to you. But while I be down, yeah, when you come around, yeah. So let's get right down, cause we ain't got much time. And every time you hold. ጣቢያው የአሜሪካ ድምፅ። ትከታተሉት የነበረው ደግሞ ጋቢና ቪኦኤ አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት ይሁንላችሁ። በመስተንግዶ ሀብታሙ ሲዩም፣ በሙዚቃና በመሰናዷችን ቅንብር አብሮ የቆየው ደግሞ ንጉሡ ታምሬ ነበር። መልካም ሳምንት ይሁንላችሁ። now girl I need you in my life right now though I'm all tied up need your love right now stop playing with my heart right now girl I need you in my life right now though I'm all tied up need your love right now